ትናንትና ሁለት በካቡል አለም አቀፍ አየር ማረፊያ መግቢያ ላይ በአጥፍቶ ጠፊዎች አማካኝነት የመጀመሪያው ጥቃት ተፈጸመ። ከጥቂት ደቂቃዎች በኋላም ሁለተኛው የአጥፍቶ ጠፊ ጥቃት ከአየር ማረፊያው በሁለት መቶ ሜትር ርቀት ላይ በሚገኘው ቤርን ሆቴል ፍንዳታው ተደገመ። በዚህ ጥቃት እስካሁን ድረስ 13 የዩናይትድ ስቴትስ ወታደራዊ ኃይሎች እና በትንሹ ዘጠና የሚሆኑ አፍጋኒስታናውያን ሕይወታቸውን ያጡ ሲሆን፣ 18 የሚሆኑ የዩናይትድ ስቴትስ ሰራዊት አባላትም ጉዳት ከደረሰባቸው በኋላ ከአፍ አፍጋኒስታን እንዲወጡ ተደርጓል። ለጥፋቱ የታሊባንና የዩናይትድ ስቴትስ ጠላት እንደሆነ የሚናገረው አይኤስ የተሰኘው እስላማዊ መንግስት ኃላፊነቱን ወስዷል። ይህን ተከትሎም የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን አጥቂዎቹን ለመበቀል ቃል ገብተዋል። ይህንን ጥቃት ለፈጸማችሁና ዩናይት ስቴትስን ለመጉዳት ምኞት ያላችሁ ሰዎች ይህንን ተረዱ ይቅር አንላችሁም በፍጹምም አንዘነጋውም፣ አድነን ዋጋውን እናስከፍላችኋለን። በተመሳሳይ በፔንታገን መግለጫ የሰጡት የዩናይትድ ስቴትስ ማዕከላዊ ኮማንድ ዋና ኃላፊ ጀነራል ፍራንክ ሜኬንዚ በካቡል ያለውን ሰዎች የማውጣቱ ሂደት እንደሚቀጥል አስታውቀዋል። አይሲስ will not deter us from accomplishing the mission አይሲስ ከተልኳችን አያስቆመንም፣ ይህንን ላረጋግጥላችሁ እችላለሁ። ይሁንና አሁንም ተጨማሪ ጥቃቶች እንደሚፈጸሙ ወታደራዊ ኃይሉ ይጠብቃል ሜኬንዚ ይህን መሰል ጥቃቶች የመፈጸም ፍላጎቱ እንዳለ እናምናለን፣ ሊቀጥሉ እንደሚችሉም እየጠበቅን ነው ያሉ ሲሆን አጥፍቶ ጠፊዎቹ ጥቃት በኋላም የተኩስ ልውውጥ እንደነበረ ለፔንታገን ባደረጉት ጋዜጣዊ መግለጫ አስረድተዋል። በአሁን ሰዓትም የዩናይትድ ስቴትስ ኃይሎች አየር ማረፊያውን የተቆጣጠሩ ሲሆን በአካባቢው ያሉ የአይን ማኞች እንዳረጋገጡትም ከአየር ማረፊያው ራቅ ብለው የታሊባን ኃይሎች ከዩናይትድ ስቴትስ ኃይሎች ጋር በትብብር የአካባቢውን ደህንነት ለማስጠበቅ እየሰሩ ነው። ይሁንና ዜጎ የማስወጣት ተልእኮ እጅግ አደገኛ ነው። የዩናይትድ ስቴትስ ወታደራዊ ኃላፊዎች ለአሜሪካ ድምፅ እንደተናገሩት ከሆነ ማንንም ሰው ትተው መውጣት ባይሹም በፍጥነት ከሀገር ለቀው ቢወጡ ግን የተሻለ ነው። ለካርላ ባብ ዘገባ የደንገረመው ከዋሽንግተን ዲሲ